በሰኔ ወር ማብቂያ 2003 ዓ ም ሁለቱ ስዊድናውያን ማለትም የፎቶ ጋዜጠኛው ዮሐን ፐርሽንና ዘጋቢው ማርቲን ሽቤ በሰሜናዊቷ የሶማሊያ ራስ ገዝ ፑንትላንድ በኩል በጋልቃዮ ድንበር ተሻግረው ወደ ኢትዮጵያ የሶማሌ ክልል አቀኑ። ማርቲን ሽቤ ዓላማቸው በኦጋዴን ግዛት ያለውን ሁኔታ ለመመልከትና ለመዘገብ እንደ ነበር ያስረዳል። ዶን ኢንትርቪውስ ሪፉጂስ ፍሮም ሪጂን አካባቢውን ለቀው የተሰደዱ ሰዎችን በጎረቤት ሀገሮች አግኝተን አነጋግረን ነበር። ኢትዮጵያን ለቀው የወጡበትን ዘግናኝ ታሪክ በስደተኛ መጠለያ ጣቢያዎች ተገኝተን ዘግበናል። ስለዚህም ማጣራት ፈለግን። ከዚሁም ጋር ተያይዞ የስዊድን ሉንዲን የነዳጅ ዘይት ኩባንያ አፍሪካ ኦይል ከሚባል ሌላ ኩባንያ ጋር በኦጋዴን አካባቢ የነዳጅ ዘይት የማፈላለግ ሥራ እየጀመረ ስለነበር በዚህ ላይ መዘገብ ፈልገን ነው ወደዚያ የተጓዝነው። ኮንቲነንት ፎቶ ጆርናሊስት ኤጀንሲ ለሚባል ድርጅት የሚሠሩት የ29 ዓመቱ ዮሐን ፐርሸንና የ30 ዓመቱ ማርቲን ሽቤ ከዚህ በፊት በተለያዩ አስቸጋሪና ሕይወታቸውን አደጋ ላይ የጣሉ አካባቢዎች እየተዘዋወሩ ዘገባዎችን ሲያቀርቡ ቆይተዋል። ወደ ኢትዮጵያ ከመሻገራቸው በፊት ከኢትዮጵያ መንግሥት ጋር በመተባበር አልሸባብን የሚወጉት አህሉሱና ዋጀማአ የተባሉ የማዕከላዊ የሶማሊያ መንግሥትን የሚደግፉ ታጣቂዎች ጋር ተገናኝተው ሲዘግቡ ነበር። የኢትዮጵያ መንግሥት ጋዜጠኞች ወደ ሶማሌ ክልል በተለይ ደግሞ ወደ ኦጋዴን እንዲገቡ አይፈቅድም። ከሦስት ዓመታት በፊት በወጣ ሪፖርት በሶማሌ ክልል የሚደርሱ የመብት ጥሰቶች የጦር ወንጀልና በሰው ዘር ላይ የሚፈጸሙ ግፎች ያላቸውን ሁማን ራይትስ ዎች ዘርዝሯል። የተቃጠሉ መንደሮችን፣ የተደፈኑ የውሃ ጉድጓዶችን ሁሉ የሳተላይት ምስሎችን አስደግፎ መረጃውን አቅርቧል። በዚሁ ተመሳሳይ ዓመት የተባበሩት መንግሥታት ድርጅት የኢትዮጵያ መንግሥት ወደ ኦጋዴን የሚላከውን እርዳታ ማገዱንና አንዳንድ መንግሥታዊ ያልሆኑ ድርጅቶች ሥራ እንዲያቆሙ ማዘዙን አስታውቋል። እነዚህ ጋዜጠኞች ታዲያ ይህንን ሁኔታ ማጣራት ፈለጉ። በአዲስ አበባ በኩል ፈቃድ ስለማይገኝ እውነት ከሆነ ራሳቸው ከተጠቂዎቹ ለመስማት በሶማሌ በኩል ተሻግረው ወደ ኢትዮጵያ ኦጋዴን አቀኑ። ማርቲን ሽቤ ይህንን ዜና መዘገባችን በጣም አስፈላጊ እንደሆነ በማመን ከህጋዊ መንገድ ውጭ ያሉ አማራጮችን ማሰብ ጀመርን። ለዚህ ነው በሶማሊያ በኩል በህገወጥ መንገድ ድንበር የተሻገረ ነው። ሰኔ 20 2003 ዓ ም አመሻሹ ላይ ድንበሩን ተሻግረን ወደ ኢትዮጵያ ገባን። በዚያም ወቅት አብሮን የነበረው አንድ ድንበር አሻጋሪ ሾፌር ነበር። ሰኔ 20 ቀን በሽላቧ አካባቢ ስንጓዝ ወዲያውኑ ነበር በሁለት የኢትዮጵያ ጦር ወታደሮች ጅፕ መኪናዎች የታየ ነው። ድንበሩን ያሻገረን ሹፌር ከወታደሮቹ መኪናዎች አቅጣጫ ቀይሮ አመለጣቸው። ከዚያ ከአማጽያኑ ጋር የምንገናኝበት የቀጠሮ ቦታ ነበረን። እዚያ ትቶን ተመለሰ። እኛም ከዚያ ወዲያ ያለው ጉዞ በእግር እንደሆነ ተነግሮን ከአማጽያኑ ጋር ወደ በረሃው የእግር ጉዞ ጀመርን። ለሦስት ቀናት በእግር ተጓዝን። ሰኔ 23 ማምሻው ላይ ግን በኢትዮጵያ ጦር ድንገተኛ የደፈጣ ጥቃት ተሰነዘረብን። በዛች የሐሙስ ምሽት የነበረውን ሁኔታ ያስረዱት የኢትዮጵያ መንግሥት ቃል አቀባይ አቶ በረከት ስምዖን የኢትዮጵያ የጸጥታ ኃይሎች ተኩስ ከፍተው ዐሥራ አምስት የኦብነግ አማጽያንን ገድለው ስድስቱን ሲማርኩ ጋዜጠኞቹም ቆስለው መያዛቸውን በወቅቱ ተናግረዋል። ሹት አውት ፊፍቲን ሜምበርስ ኦፍ ቴሪስት ኦርጋናይዜሽን ወር ኪልድ ኢንስታንትሊ ተኩስ ነበር። በዚህ የተኩሱ ልውውጥ አስራ አምስት የአሸባሪ ድርጅቱ ታጣቂዎች ወዲያውኑ ተገድለዋል፣ ስድስቱ ተማርከዋል። ከዚህ በተጨማሪም ሁለት የውጭ ሀገር ዜጎች ተይዘዋል። አቶ በረከት ስምዖን በጀሌዮና በሊዮርድ አካባቢ ፖሊስና የጸጥታ ኃይሎች ደረሰ ያሉት ጥቃት በጋዜጠኞቹ እይታ ትክክል ነው ነው? አይደለም። በአንድ ዛፍ ስር ተቀምጠን ትኩስ ሻይ እየጠጣን ነበር። አማጽያኑ ዳቦ ጋግረው ሰጥተውን እየበላን ነበር። አብረውን የነበሩት አንደኛው አስተርጓሚ ነው፣ ሌላ አንድ ሰው ነበር። ከዚያ የማስጠንቀቂያ ተኩስ ተሰማ። ከጥቂት ሰከንዶች በኋላ ወደ 150 የሚሆኑ የኢትዮጵያ ወታደሮችና የልዩ ፖሊስ ኃይል ጥቃት ከፈቱብን። ቦስ ሂት ወዲያውኑ ሁለታችንም በጥይት ተመታን። የኢትዮጵያ ጦር መጥቶ ሲይዘን አብረውን የተማረኩ ወታደሮች አልነበሩም። ወደ ጫካ ሮጣ መለጧቸው። የተገደለም ሰው አልነበረም። አቶ በረከት ስምዖን የገለጿቸው አስራ አምስት የኦብነግ አማጽያንን ገድለው ስድስት ተማረኩ የተባሉትም ሰዎች ጋዜጠኞቹ ሲያዙ እንዳልነበሩ ይናገራሉ። ከዚያ በኢትዮጵያ ቴሌቪዥን የተላለፈና በፍርድ ቤትም እንደ ማስረጃ የቀረበ የቪዲዮ ምስልም የሚያሳየው ሁለት ሰዎች ሲማረኩና አንድ የሰነበት አስከሬን ብቻ ነው። ስለ ቪዲዮ ቀረጻው ጋዜጠኞቹ የሚሉት አላቸው። ፎቶ አንሺው ዮሃን ፐርሽን ቲቪ ሮ ኢትዮጵያን ቴሌቪዥን ኮምስ ን ዱ ኢንተርቪው በቁጥጥር ስር በዋልን በሁለተኛው ቀን ከኢትዮጵያ የመንግስት ቴሌቪዥን የፊልም አንሺ ቡድን መጥቶ ቃል ምልልስ እናድርግ አሉ። በዚህ አልተስማማንም ነበር። አስራችሁናል፣ ፍርድ ቤት አቅርቡን፣ ጠበቃ ማነጋገር እንሻለን፣ ከሀገራችን ኤምባሲም ጋር መነጋገር እንፈልጋለን አልናቸው። ሕይወታችሁን ለማዳን ከፈለጋችሁ የምንጠይቃችሁን መልሱ አሉን። ጋዜጠኞቹ ከተያዙ ሁለት ቀናት ቢያልፋቸውም ቆስለው ከመያዛቸው አንጻር በቂ የሕክምና አገልግሎት ባለማግኘታቸው ተዳክመዋል። ቁስሎቻቸው ከበረሃው ሙቀትና አፈር ጋር ማመርቀዝ ጀምረዋል። ዮሐን ፐርሽን መጠነኛ የመጀመሪያ ደረጃ ሕክምና አግኝተናል ግን በቂ ሕክምና አልነበረም። ከተያዝን በሁለት ሶስትና አራተኛው ቀን የፊልም ቀረጻ ነበር የሚካሄደው። እስከ አምስተኛው ቀን ድረስ ወደ ሆስፒታል አልተወሰንም። ከሶማሌ ክልል ፕሬዝዳንት ጋር ሕክምና የሚያገኙበት መንገድ እንዲመቻች በስልክ መጠየቅ ከጀመሩም ቆይተዋል። በወቅቱ የክልሉ ባለሥልጣናት ይላል፣ ጸሐፊው ማርቲን ሽቤ፣ ትኩረታቸው የፊልም ሥራ ላይ ነበር። ከሶማሌ ክልል ፕሬዝደንት ጋር በስልክ እየተነጋገርኩ ነበር። በሳተላይት ስልክ ደውለው በቀረጻችሁት የፊልም ሥራ ደስተኞች አይደለንም አሉኝ። ነገ ሌላ ምርማሪ ልካለሁ። ከእሱ ጋር ተባብራችሁ ቀረጻውን ካሳመራችሁት ከኤምባሲያችሁ ጋር እንድትገናኙ አድርጋለሁ አሉኝ። በማግስቱ በሽሎቦና ዋርደር መካከል ወደሚገኝ በረሃ ተወሰድን ይላል ማርቲን ሽቢዬ። በዚያ እንደ ሆሊውድ የተቀነባበረ ፊልም መስራት ጀመሩ። የኢትዮጵያ ጦር ወደ ጫካው እየተኮሰ ሲገሰግስ የሚያሳይ ትርኢት መቅረጽ ጀመረ። በኢትዮጵያ ቴሌቪዥን የታየው ቪዲዮም ይህንን ሁኔታ ያሳያል። ፀሐይ ስትጠልቅ ከአድማስ እየታየ ቀረጻው ቀጠለ። ሁለት ማንነታቸውን የማናውቃቸው ሰላማዊ ሰዎች አመጡ። የአማጽያኑን መለዮ ለብሰዋል። የኢትዮጵያ ጦር መሳሪያ ሰጣቸው። ከዚያ በቦታ ተዘጋጅ ሂድ ይሏቸዋል። ወደ ጫካው ይሮጣሉ። ከዚያ ሰራዊቱ ገስክሶ ደርሶ ይማርካቸዋል። እኛም ከእነሱ ጎን እንድንቆም መሳሪያ ደቅነው ያዙናል። እነሱ ያመጧቸው ሰዎች በእኛ ላይ ይመሰክራሉ። ከድንበር አብረውን እንደ ተሻገሩ ይናገራሉ። አንድ ነገር እዚህ ላይ ማስተዋል ያሻል። በኢትዮጵያ ቴሌቪዥን በታየው ቪዲዮና በስተ መጨረሻም በፍርድ ቤት ማስረጃ ሆኖ የቀረበው ፊልም የታዩት ሁለት ሰዎች ጋዜጠኞቹ አብረውን መጡ ያሏቸውም ሁለት ሰዎች መሆናቸውን ነው የኢትዮጵያ ባለሥልጣናት ያሉት። ግን ከሃያ በላይ ታጣቂዎች ነበሩ ነው የኢትዮጵያ መንግሥት ራሱ በማስረጃነት ያቀረበው ቪዲዮ። ግን ይህን አያሳይም። ማርቲን ሽቤ ታሪኩን ይቀጥላል። ከአንድ የቆየ አስክሬን ጎንም ቀረጹን። ፊቱ ሰማያዊ ሰውየውን የገደለው የጥይት ቁስልም የሰነበተ መሆኑ በግልጽ ይታያል። በዚህ ጊዜ ግን በጣም መፍራት ጀምረናል። ይህንን ጊዜ አልፈን እንድንኖር ይፈቅዱልን ይሆን እያልንም ማብሰልሰል ጀምረናል። ማለቴ በጣም የሚገርም ነው። ይህ ስሩ የሚውሉን ዶኪመንታሪ ድራማ ግራ የሚያጋባ ነው። ሳቲስፋድ በዚህም አድረግሁም በማግስቱ ማለዳ ወደ ሽሎቦ ወስደናችሁ ከዚያ ወደ አዲስ አበባ ባይሮፕላን ትሄዳላችሁ ብለው ዋሹን። በመኪና ተሳፍረን ሰላሳ ደቂቃ እንደ ተጓዝን፣ የክልሉ ምክትል ፕሬዚዳንት አብረውን ነበሩ። በጥይት የተመታውን እጄን ጎትተው ከመኪና ወረዱኝ። አዳፍተው የበረሃው አሸዋ ላይ ጣሉኝና እየተባበርከን ስላልሆነ ዛሬ በዚህ በረሃ እንገድልሃለን አሉኝ። In front of him, with just the, the desert horizon in front of me, and behind me, several Ethiopian army soldiers. <laughs> and he tells me to stop. Uh, I stop, I turn around. One of the soldiers uh, levels his gun and uh, points it just slightly to the right of me and, and shoots. ከዚያም ቁም ተባልኩ። ቆምኩኝና ፊቴን ወደ እነሱ አዞርኩ። አንድ ወታደር መሣሪያውን ወደ እኔ አነጣጥሮ አቅጣጫውን ወደ እኔ በስተቀኝ ቀይሮ ተኮሰ። ከዚያ የቪዲዮ ካሜራ መጣና ምርመራው ቀጠለ። ከደቂቃዎች በፊት ፊቱን አዙሮ ሲጓዝ ሞቻለሁ ብሎ ቈርጦ የነበረው ማርቲን የበሰበሰ ዝናብ አይፈራማ አይነት ወደ ሶማሌ ክልል ምክትል ፕሬዚዳንት ዞሮ የምታደርጉት ነገር በሙሉ የዓለም አቀፍ ድንጋጌዎችን የሚጻረር ሕገወጥ ተግባር ነው ብሎ መናገሩን ያወሳል። And he just pulls up his cell phone and walks up to me and tells me, You want to call the Human Rights Commission in Geneva? You want to call the Human Rights Commission? And I say, Yeah, we'd like to do that. Mobile, Silcacho, and Kakisacho out at all with an iteram But Geneva, I'm a Ganyonis of our Moktuch Commission and Basil Commandagar Felagala. Eh? Alun. And in Malisha, I'm the Silena Lalquacho. Silcacho, no, the Kisacho, Meliso, with a Makinacho Gafunina. አሁን ጓደኛ እንደገደልን ያስባል። ስለዚህ እውነቱን ከእሱ እናገኛለን ብለውኝ ሄዱ። አብረው የተያዘው ፎቶ አንሺ ዮሐን ፐርሽን በወቅቱ ተዳክሞ ነበር። በዚያን ወቅት ማርትን ገድለውታል ብዬ ነበር። እኔንም እንደሚገድሉኝ አስብ ነበር። ለነገሩ በወቅቱ በጣም ከፍተኛ ድካም ነበረብኝ። እናም ለነገሮች መጨነቅ ታቆማለብ እንዲህ ያለው ሁኔታ ተኩስ ከሰማው በኋላ ወደ እኔ መጥተው ጥያቄዎችን መጠየቅ ጀመሩ። መመለስ ጀመርኩ። ግራ የሚያጋባ ነገር ነው። ሐሳብ አድክሞኝ ገላችን ዝሎ ነበር። ስለዚህ ምንም ደንታ አልነበረኝም። ብትፈልጉ ግደሉኝ፣ ደንታ የለኝም እያልኩ ነበር። ከቪዲዮ ቀረጻው የተገኘው ድምፅም ይህን ያረጋግጣል። ሞታሃል ብሎ ያስባል፣ ይሉታል። ማርቲንን ይጠይቃል። ማን መልስ ጆን፣ አለመሞቴን ሳይ ደስ ይለዋላ፣ የማርቲን መልስ ነው። ከዛ ኤምባሲያቸውን እንዲያገኙ ተፈቀደላቸው። ከቀናት በኋላም ተገቢውን ሕክምና ለማግኘት ቻሉ። በዚህን ወቅት ማርቲን ለባልደረባው አንድ እምነቱን ሹክ አለው። this kind of evidence, I mean, forcing people in front of a camera in a desert under gunpoint to say things, this will never be... <laughs> but, yeah, to my surprise, it <laughs> was used both in the court and on, on, on national television. Yes, <laughs> ይህንን በፍርድ ቤት ማስረጃ ብለው አቀረቡት፣ በብሔራዊ ቴሌቪዥንም አሳዩት። የኢትዮጵያ መንግሥት ባለሥልጣናት ጋዜጠኞቹን በአደባባይና በሚቆጣጠሯቸው የዜና አውታሮች ወንጀለኛ አድርገው ማቅረባቸው የክሱን ሂደት ተቀባይነት የሌለው ያደርገዋል ሲሉ የጋዜጠኞች መብት ተሟጋች ድርጅቱ ሲፒጄ፣ አምነስቲ ኢንተርናሽናል፣ ሂውማን ራይትስ ዎችና ሌሎችም ተቃወሙ። በተለይ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በፓርላማ ጋዜጠኞቹ ሽብርተኛ ድርጅቶችን ያገዙ ናቸው፣ የጦር መሳሪያም አንግበው ታይተዋል ሲሉ ማብራሪያ ሰጥተዋል። የመብት ድርጅቶቹ የጠቅላይ ሚኒስትሩ ንግግር አንድ ግለሰብ በፍርድ ቤት ጥፋተኛ ሳይባል ነጻነቱ እንዲታሰብለት የሚደነግገውን ሕገ መንግሥታዊ መብት ይጻረራል፣ የአቶ መለስን ቃል የሚቀለብስ ፍርድ ቤትም በኢትዮጵያ አይኖርም በሚል ተቃውመውት ነበር። ዮሐን ፐርሽን በሶማሊያ ውስጥ የኢትዮጵያ ድንበርን ሳይሻገሩ በአዲስ አበባ የሚታገዙ አህሉ ሹና ዋጀማአ የተባሉ የሶማሊያ አማጺያን ዙሪያ ዘገባ ሲያቀርቡ አንድ የተነሳው ፎቶ እንደነበረ ያምናል። የእስልምና አክራሪውን አልሸባብ ከሶማሊያ ለማጥፋት ከኢትዮጵያ መንግሥትና ከዓለም አቀፉ ማኅበረሰብ ጋር የሚሠሩት አህሉዎች ከእነሱ አንዱ አማጺያን ፎቶ ለማንሳት ፈልጎ ለመቀራረብ እንዲረዳው አማጺውን ፎቶ አንሳኝ አለው ሌንት ማ ካሜራ ካሜራዬን ለአንዱ ታጣቂ ሰጠሁትና ፎቶ አንሳኝ አልኩት። ለሁለት ሰከንዶች መሳሪያውን ተቀብዬው ፎቶ አነሳኝ። ይህንን ያደረግኩት እንዲቀርበኝ በማሰብ ነበር። ያው ሰዎችን ፎቶ ስታነሳ በተለይ መሳሪያ የያዙ ከሆኑ ሳትቀራረብ በፎቶ ካሜራ ፎቶ ብታነሳ እሱም በያዘው መሳሪያ ሊያነሳህ ይችላል። ከኢትዮጵያ ጋር ምንም አያገናኘውም። ያጠፋሁት ጥፋት ይህንን ፎቶ ሳልሰርዝ ወደ ኢትዮጵያ መግባቴ ነው። በጣም ትልቅ ስህተት ነበር። ግን ያው ለፕሮፓጋንዳ እንደሚጠቀሙበት እንዴት መገመት ይቻላል? በወቅቱ ዮሐን ፐርሽን ወደ ኢትዮጵያ ከዚህ በፊት ሁለት ጊዜ እንደ ገባም የኢትዮጵያ ባለሥልጣናት ተናግረው ነበር። የተባለው ጋዜጠኛ አሜሪካዊና ጆናታን የሚባል ነው። ያው ስሙ ዮሐን ጆናታን አምታቷቸው ይሆናል ይላል ማርቲን ሸቢዬ። ይህንን ማረጋገጥ ቢፈልጉ የአሻራ ምርመራ ሊያደርጉ ይችሉ ነበር። ግን ሲገባኝ ሥራቸውን የሚሰሩት ይህንን ወርቅ የሆነ ታሪክ ለምን ማረጋገጫ እንፈልግለታለን? በሚል መርሆ መሰለኝ። የፍርድ ቤቱን ድራማ ብትመለከት የፍትህ ሂደት ሳይሆን የፖለቲካ ሂደት ነበር። ጋዜጠኛ ሆኖ አሸባሪ ተብሎ ከተፈረጀ ድርጅት ጋር ቃለ ምልልስ በማድረግና ራስህ አሸባሪ በመሆን መካከል ያለው ልዩነት አልገባቸውም። እኛ ብቻ አይደለንም፣ ብዙ ኢትዮጵያዊ ጋዜጠኞች በዚህ ሕግ መከራቸውን ሲያዩ ቆይተዋል። በኢትዮጵያ ፓርላማ አሸባሪ ከተባለ ድርጅት ጋር ማንኛውም አይነት ግንኙነት ማድረግ አንተንም አሸባሪ ያደርግሃል። ይህ በግልጽ የሚያሳየው የኢትዮጵያ መንግሥት የጸረ ሽብር ሕጉን ከለላ አድርጎ የጋዜጠኞች የመናገር ነጻነትን ያፍናል፣ ተቃዋሚ ፖለቲከኞችንም ያስራል። ጋዜጠኞቹ ከሶማሌ ክልል ወደ አዲስ አበባ ከመጡ በኋላ ክስ ተመሠረተባቸው። በሕገ ወጥ መንገድ ወደ ኢትዮጵያ በመግባትና አሸባሪ ድርጅቶችን የመርዳቱ ወንጀሎች እያንዳንዳቸው ጥፋተኛ ተብለው በስተመጨረሻ የአስራ አንድ ዓመት እስራት ተፈረደባቸው። ስዊድናውያኑ ለቪኦኤ ሲናገሩ በተለይ በማዕከላዊ በታሰሩበት ወቅት ዙሪያቸውን የነበሩት ጋዜጠኞችና የፖለቲካ ተቃዋሚዎች በመሆናቸው ችግሩ ከነርሱ ሳይሆን የትልቅ አፈና አካል መሆናቸውን እንደተገነዘቡ ይናገራሉ። ከቀረቡባቸው ክሶች በሕገወጥ መንገድ ወደ ኢትዮጵያ መግባታቸውን አምነው ጥፋተኝነታቸውን ተቀብለዋል። አሸባሪዎችን በመርዳት ወንጀል ግን ጥፋተኛ ለመሆናቸውን ይናገራሉ። ጋዜጠኞቹ በእስር በቆዩባቸው 14 ወራት መጀመሪያ በማዕከላዊ ከዚያ በቃሊቲ ታስረዋል። ቃሊቲ ምን አይነት እስር ቤት ነው? ለዮሐን ፐርሽን ያቀረብኩት ጥያቄ ነው። የቃሊቲ የእስረኞች አያያዝ በጣም አስከፊ ነው። ብዙ በጣም ብዙ እስረኞች አሉ። ከመቶ ሁለት መቶ እጅ በላይ ተጨናንቋል። በሽታ አለ፣ አይጥ፣ ቁንጫ፣ የውሃ እጥረት፣ በዚያ ላይ ሙቀትና አቧራው፣ አስከፊ ቦታ ነው። ጋዜጠኛው ማርቲን ሽቤ ቃሊቲ እስር ቤት ሳይሆን የጦር ምርኮኞች ማቆያ ይመስላል ይላል። መረጃ ማግኘትና በውጭው ዓለም የሚከናወነውን መረጃ ማግኘት አይቻልም ይላል። ሁሉም ሰው የኢትዮጵያ ቴሌቪዥንን እንዲያይ ይደረጋል። አልፎ አልፎ ቢቢሲም መመልከት ይፈቅዳሉ። ጋዜጦች አይገቡም። ደብዳቤዎችም ተነበው ነው የሚገቡት የሚወጡት ብቻ። እስረኛው እንደ ምርኮኛ ነው የሚታየው ይላል ሽቢዬ። በዚህ ሁሉ ታዲያ ዋናው ቁም ነገር በጤንነት መቆየት እንደሆነ ያሰምርበታል። ዋናው ፈተና በጤና መቆየት ነው። በቅርበት ከምናውቃቸው ታሳሪ ጓዶቻችን ቃሊቲ ታሞ የሞቱ አሉ። ስለዚህ ከታመምክ አለቀልህ። ስለዚህ ዋናው ነገር በደንብ መመገብ የአካል ብቃት እንቅስቃሴ ማዘውተርና ራስህን መጠበቅ ነው። በቃሊቲ ያገኟቸው በርካታ ኢትዮጵያውያን ታሳሪዎች ፖለቲከኞች፣ ጋዜጠኞችና ተራ ወንጀለኞች በጥሩ መልኩ እንደያዟቸው ይናገራሉ። ጋዜጠኞቹ በዚህ ሁኔታ አስራ አንድ ዓመት በቃሊቲ መቆየት ግን እንደማይችሉ የተገነዘቡት ጋዜጠኞች ከመሞት መሰንበት ብለው የይቅርታ ደብዳቤ መጻፍ መጀመራቸውን ይናገራሉ። የይቅርታ ደብዳቤያቸው አራት ነጥቦችን የያዘ ነው። አንደኛ ተግባራቸው የተሳሳተ እንደነበረ በማመን በድርጊታቸው መጸጸታቸውን መግለጽ። ሁለተኛ ከኦብነግ ጋር ያደረጉት ትብብር ስህተት እንደነበረና መጸጸታቸውን። ሶስተኛ ኃላፊነት፣ ቤተሰብ፣ ወዳጅና ዘመድ ያላቸው መሆኑን ተመልክቶ የኢትዮጵያ መንግስት ይቅርታውን እንዲያወርድ መለመን። አራተኛ ይህንን የይቅርታ ጽሑፍ በቃልም በኢትዮጵያ ቴሌቪዥንም ቀርቦ ለመናገር ቃል መግባትን ያካትታል። It's a ከባድ ውሳኔ ነበር። ይህንን ውሳኔ ይዞ መኖር አስቸጋሪ ነው። በጀርባህ ተንጋለህ የፈለጉትን ስጣቸው ተብለህ ስትመከርና አውጥተህ አውርደህ ባላጠፋኸው ጥፋት ይቅርታ ተጸጽቻለሁ ማለት ምን ለማለት ይቻላል? እጅግ ከባድ ውሳኔ ነው። አስገዳጅ ሁኔታዎች አሉ። በቃሊቲ እስር ቤት አስራ አንድ ዓመት አንኖርም። የሞት ፍርድ ማለት ነው። አስክሬናችን ነበር የሚወጣው። ስለዚህ መወሰን ነበረብን። በአዲሱ 2005 ዓ.ም ኢትዮጵያ መንግሥት ወደ 2000 ለሚጠጉ እስረኞች ይቅርታ ሲያደርግ ስዊድናዊ ጋዜጠኞቹ ዮሐን ፐርሸንና ማርቲን ሺቢየም በይቅርታ ተለቀቁ። በይቅርታቸው በገቡት ቃል መሠረትም በኢትዮጵያ ቴሌቪዥን ቀርበው የሚከተለውን አሁን መለስ ብለው ሲያስቡት ደግሞ የማናምንበት ያሉትን አስተያየት ሰጡ። ደግመው ደጋግመው ይቅርታ ጠየቁ። አ ቢግ ሚስቴክ ዘ ሚስቴክ ኦፍ ማይ ላይፍ a mistake that almost uh, cost us our life by entering uh, ethiopia illegally without proper documentation and by uh, collaborating with uh, onlf. yeah, like my colleague here said, it was a big mistake, of course. when you enter a country, you need the proper documentation. ጓደኛዬ እንዳለው ሌላ ሀገር ሲገባ ሕጋዊ በሆነ መንገድ መሆን አለበት። ኦብነግን ከመሰለ ድርጅት ጋር መተባበርም ስህተት ነው። ከእስር ከወጡ በኋላ ጋዜጠኞቹ የሚሰጧቸው አስተያየቶች እንዳሳዘነው የገለጸው የኢትዮጵያ መንግሥት በአገሪቱ የተደረገላቸውን ክብካቤ በርኅራሄ ይቅርታ ከእስር ተፈተው ሳለ የተሳሳተ መረጃ መስጠታቸው ትልቅ ማጋነንና ይሉኝታቤስነት ነው ሲል በዚህ ሳምንት ምላሹን ሰጥቷል። ከአሸባሪዎች ጋር ተባብረው መስራታቸውን አምነዋል ያለው የኢትዮጵያ የውጭ ጉዳይ ሚኒስትር መግለጫ ከተፈቱ በኋላ የማናምንበት ነገር ነው የተናገርነው ማለት ተራ የጋዜጠኞች ማጋነን ነው ብሏል። ይሉኝታቢስ ለሚለው አስተያየት ማርቲን ሽቤ እንዲህ ይመልሳል። አራት፣ አምስት ቀን በበረሃ ተይዘን ቆየን። እንደሚገድሉኝ አሳምነውኝ ጀርባዬን ሰጥቼ ሞትን ተጋፈጥሁ። ለቀናት ለነፍሴ ስሰጋ ቆየሁ። ከዚያ በኋላ በአሳፋሪ የፖለቲካ ውሳኔ አጽዳቂ ኮሚቴ፣ እነርሱ ፍርድ ቤት ይሉታል፣ ስጎተት ቆየሁ። ይሄ ሁሉ የደረሰብኝ ሥራዬን ስለ ሠራሁ ነው። ታዲያ ይቅርታ አድርገናል ብለው ስለ ለቀቁኝ በእኔ ላይ የፈጸሙት ሰብአዊ ወንጀል የዓለም አቀፍ ሕጎችን የተጻረሩ ወንጀሎች አያሳንሷቸውም። ጋዜጠኞቹ አክለውም በኢትዮጵያ ቴሌቪዥን ቀርበን እዩን ጅሎች ነን ደንቆሮዎች ነን ስላልን እንደዛ ናቸው ብለው ባያስቡ በተገባ ነበር ይላል ማርቲን ሺቢዬ። ዮሐን ፐርሸንም የኢትዮጵያ መንግሥት አሁን የሚያሰማው ወቀሳ እንደማይቀበለው ገልጾ የጋዜጠኛ ሥራ ምን እንደሆነ በፖለቲካ ጨዋታ መሃል እንዳይረሳ ልግለጸው ይላል። ሥራዬ ሰዎችን ማነጋገር ነው፣ ፎቶ ማንሳት፣ ሁኔታዎችን መረዳት፣ መዘገብ። ኦጋዴን ይህን ነው፣ ሥራችንን ልንሠራ ነው፣ የኦብነግ ታጣቂዎችን ፎቶ ለማንሳትና ለማነጋገር ይህን ነው። ይህ ምኑ ላይ ነው ወንጀልነቱ? እንዴት ብለን ከልባችን ይቅርታ እንበል? ሁለቱ ስዊድናዊ ጋዜጠኞች በአሁኑ ወቅት በስቶክሆልም ከቤተሰቦቻቸውና ከሥራ ባልደረቦቻቸው ጋር ኑሯቸውን ቀጥለዋል። ሥራቸውንም እንዲሁ በኢትዮጵያ የነዳጅ ዘይትና የአማጽያን ቃለ መጠይቅ ፍለጋ መሄዳቸውን አይሸሽጉም። ዘይት ፍለጋ ሄደን ቀለም አግኝተን መጣን ብለዋል። ወደፊት ቀለሙን ምን እንደሚያደርጉበትም ወስነዋል። ይጽፋሉ ታሪካቸውን፣ ዘገባቸውን። ከዛም አልፈው ግን ለአውሮፓ ኅብረትና ለዩናይትድ ስቴትስ መንግሥት ባለሥልጣናትም መጻፍ ጀምረዋል። የኢትዮጵያ መንግሥት የመናገር ነጻነትን ያክብር፣ የታሰሩ ጋዜጠኞችን ይፍታ፣ አፋኙ የጸረ ሽብር ሕጉን ይሰርዝ እያሉ ይጽፋሉ። ቃሊቲ ትተዋቸው ለወጡ ጋዜጠኞች፣ የፖለቲካ እስረኞችና በክብር ለተቀበሏቸው ተራ ወንጀለኞችም አይዞ ወንድሜ ይላሉ። አይሶ አይሶ አወር ሜሴጅ ቱ ደም ጀስት ስቴይ ስትሮንግ። አይሶ አይሶ ግዴ ካዲኒያ። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማግዜር ነኝ።